የአሜሪካ ድምፅ ነው በ19 ና፣ በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ በኢትዮሳት ቨርችዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ጣቢያ የሚተላለፍላችሁ የዕለተ አርብ መጋቢት 16 2014 ዓ.ም መሰናዷችን ጀመረ። የኢትዮጵያ መንግስት አስቸኳይ የሰብአዊ አቅርቦቶችን ወደ ትግራይ ክልል ለማድረስ ትላንት የተናጠል የተኩስ አቁም ማድረጉን ተከትሎ የትግራይ ክልል መንግስት ግጭቱን በአስቸኳይ ለማቆም መወሰኑን ባወጣው መግለጫ አስታውቋል። ይህንን ለረጅም ጊዜ ስንለው የነበረው ነገር እና አሁን በኢትዮጵያ መንግስት በኩል እተባበራለሁ የሚል መግለጫ መውጣቱ እንደ ጅምር በጣም ጥሩ ነገር ነው። ሁለት አንኳር የሆኑ ነገሮችን ግን ማስቀመጥ አስፈላጊ ነው። የመጀመሪያው በቃል ብቻ ሳይሆን በተግባር መተግበር አለበት እንደዚህ አይነት ነገር ትግራይ ክልልን ወክለው አስተያየት የሰጡት የቀድሞ የኢትዮጵያ ዲፕሎማት አቶ ዮሐንስ አብርሃ ናቸው። የምሽቱ አብይ ርዕስ በዚህ ዙሪያ ያተኩራል። የህዝብ እምባ ጠባቂ ተቋም የተዋሪዎቹን የፈተና እርማት ቅሪተን ወደ ፓርላማ ሊወስደው እንደሚችል ገለጸ። ዳም ምክር ቤቱ አይቶ እሱም እልባት መስጠት እንዲችል ወይም እሱ ጣልቃ ሊገባ የሚችልበት ሁኔታ እንዲፈጠር በሪፖርት ለህዝብ ተወካዮች ምክር ቤት እናቀርባለን። እስካልተስተካከለ ጊዜ ድረስ እና አቤት ባዮቹ የተሰጣቸው ምላሽ አጥጋቢ ነው ብለው አቤቶቻቸው እስካልተወ ጊዜ ድረስ እኛ እነሱን ሆነን ነው የምንጮኸው። ዋና እንባ ጠባቂ ዶክተር እንዳለ ሀይሌ ናቸው። በዚህ ዙሪያም ዝግጅት ይኖረናል። ሌሎች በርከት ያሉ በሀገር ውስጥና በዓለም ዙሪያ እየተካሄዱ ያሉ ጉዳዮችን በምሽቱ መሰናዷችን ተካተዋል። ሰላም ጤና ስጥልኝ፣ እንደምን አምሽታችኋል። እስከ ምሽቱ አራት ሰዓት ድረስ መሰናዷን በመምራት ኤደን ገረመው አብሬያችሁ እቆያለሁ። ብርሃን ሀይሉ እያቀናበረችልን አብራን ትቆያለች። ፕሮዲሰራችን የዌብና ማህበራዊ ፕሮዲሰራችን ደግሞ አበባየሁ ገበያ ናት። የምሽቱ ዋና አዘጋጅ ጽዮን ግርማ ምስልና ድምፅ ቅንብሩን ደግሞ ሲሳይ አሸናፊና ግርማ ደገፋ እየተቆጣጠሩ ይቆያሉ። ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ዝግጅቶቻችንን ከሬዲዮ ሞገድ በተጨማሪም በቪያ አምሃሪክ የፌስቡክ ገጽና አምሃሪክ ዶት ቬኒስ ዶት ኮም ላይ ድረ ገጽ ላይ ትከታተሉ ዘንድ በአክብሮት እንጋብዛለን። አሁን ለምሽቱ የያዝነውን ዋና ዋና ዜናዎች እናሰማችሁ። ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን የዓለም ዜናዎችን የማሰማችሁ ደረጀ ደስታ ነኝ። ግብፅ ወደ አገራቸው ቢመለሱ ሊደርስባቸው የሚችለውን አደገኛ ጉዳት ችላ በማለትና ባለፉት ሁለት ሳምንታት ዓለም አቀፉን ሕግ በመጣስ በግብፅ የፖለቲካ ጥገኝነት ወይም አሳይለም የጠየቁ 31 ኤርትራውያንን ከአገር አባራለች ሲል አምነስቲ ኢንተርናሽናል ወቀሰ። መሰረቱን በለንደን ያደረገው ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ግብጽ እስካሁን ወደ ሃምሳ የሚደርሱ ኤርትራውያን ስደተኞችን በማሰር ወደ አገራቸው ለማባረር በዝግጅት ላይ መሆኗን አስታውቋል። ይህ ወደ ኤርትራ መልሶ የማባረሩ እርምጃ እየጨመረ መምጣቱ አሳሳቢ በመሆኑ በአስቸኳይ ሊቆም ይገባል ሲልም አምነስቲ አሳስቧል። የአምነስቲ ተወካይ ፊሊፕ ሉተር ስደተኞቹ በዘፈቀደ እየተያዙ የግዳጅ ምርመራ እየተካሄደባቸውና ስቃይ እየደረሰባቸው ስለመሆኑ በቂ መረጃ አለ በማለት የተናገሩ ሲሆን ይህ ከአገር የማባረር እርምጃ ግብጽ የገባችውን ዓለም አቀፍ ግዴታ የጣሰችበት ስለሆነ በአስቸኳይ መቆም አለበት ብለዋል። የተባበሩት መንግስታት የስደተኞች ኮሚሽነር እስካለፈው አመት ድረስ በግብፅ 21 ሺህ ኤርትራውያን ስደተኞች መመዝገቡን አስታውቋል። ይሁን እንጂ አምነስቲ ኢንተርናሽናል ጥበቃ የሚያስፈልጋቸው ኤርትራውያን ቁጥር ከዚያ በላይ ነው ይላል። ምክንያቱም በግብፅ ያሉ ብዙዎቹ ኤርትራውያን ወደ ዓለም አቀፉ የስደተኞች ድርጅት እንዳይሄዱ ይከለከላሉ ብለዋል። በሶማሊያ ትናንት በስቲያረቡ በደረሱ ጥቃቶች የሞቱት ሰዎች ቁጥር 48 መድረሳቸውን 100 ሰዎች ደግሞ መቅሶላቸው ተገለጸ። የሶማሊያ ሂርሻቤል ክፍለ ግዛት አስተዳዳሪ ትናንት በሰጡት መግለጫ ጉዳቱ የደረሰው በማዕከላዊ ሶማሊያ በደረሱት ሁለት ጥቃቶች መሆኑን ገልጸዋል። ከነዚህ ጥቃቶች ቀደም ብሎ በሶማሊያ ዋና ከተማ በሚገኘው የአውሮፕላን ማረፊያ ላይ በደረሰው ጥቃት አልሻባብ ኃላፊነቱን የወሰደ ሲሆን በርካታ ሰዎች መሞታቸውንም አስተዳዳሪው ገልጸዋል። ከተገደሉት ውስጥ ለፓርላማ ምርጫ እጩ ተወዳዳሪው በአካባቢው የምረጡኝ ዘመቻ ሲያካሄዱ የቆዩት አሚና ሙሐመድ አብዲና የቀድሞው የፓርላማ አባል የሆኑት አሊ አብዲ ድሁል እንደሚገኙበት መዘገቡ ይታወሳል። የጋናው ፕሬዝደንትና ሚኒስትሮቻቸው የዩክሬንን ጦርነት ተከትሎ በአገራቸው ላይ የተከሰተውን የነዳጅ ዋጋ ጭማሪ ያስከተለውን ቀውስ ለማርገብ በርካታ የመንግስትና የአገሪቱ ወጪዎች ላይ የቅነሳ እርምጃዎችን መውሰዳቸውን አስታውቀዋል። የጋናው ፕሬዝደንት ኖኖ አኩፎ አዶ እና ሚኒስትሮቻቸው ከወሰዷቸው ሌሎች እርምጃዎች በተጨማሪ ከሚያገኙት ገቢ 30 ከመቶ መቀነሳቸውን አስታውቀዋል። ለአገራቸው ሕዝብ መግለጫ የሰጡት የገንዘብ ሚኒስትሩ ኬን ኤፍሪም አታም መንግስት በሚያደርገው የውጭ ቅነሳ 400 ሚሊዮን ዶላር ለማትረፍ ማቀዱን አመልክተዋል። በቅነሳው ከተካተቱት ወጪዎች የመንግስት ባለስልጣናት ወደ ውጭ ሀገር የሚያደርጓቸው ጉዞዎች መሆኑንም ጠቅሰዋል። በጋናም ሆነ በሌሎች ያደጉም ሆነ ታዳጊ አገሮች ውስጥ ያሉት መንግስታት ኮቪድ-19 ከተጎዳው የምጣኔ ሀብት ቀውስና እሱንም ተከትሎ ከመጣው የሸቀጦች አቅርቦት እጥረትና አሁን ደግሞ የዩክሬን ጦርነት ካስከተለው ችግር ለመውጣት ጠንክረው በመስራት መጠመዳቸውን ገልጸዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በብራስልስ በኔቶ አባላት የመሪዎች ጉባኤ ላይ ከተካፈሉና ዛሬ አርብ ከአውሮፓ ህብረት ኮሚሽን ፕሬዝደንት ኡርሱላ ቫንደር ሌን ጋር ከተነጋገሩ በኋላ ወደ ፖላንድ አምርተዋል። ባይደን ከቫንደርሌን ጋር በነበራቸው ቆይታ አውሮፓ በሩሲያ የተፈጥሮ ጋዝ ላይ ካላት ጥገኝነት በምትላቀቅበት ሁኔታ ላይ መክረዋል። የሩሲያው ፕሬዝደንት ቭላድሚር ፑቲን ከኃይል ምንጭ ሽያጭ የሚያገኙትን ትርፍ በዩክሬን ጦርነት ላይ በመዋል ይጠቀሙበታል ያሉት ባይደን የአሜሪካ ህዝብ ፑቲን በዩክሬን ህዝብ ላይ የሚያካሂዱትን አረመኔያዊና ኢፍትሃዊ ጦርነት በመደጎም የማይሳተፍ መሆኑን ግልጽ ማድረግ እንደሚፈልጉ ተናግረዋል። የአውሮፓ ህብረት ኮሚሽነር ቫንደርሌን በበኩላቸው የሩሲያን የጭካኔ ጦርነት ለማቆም ቁርጠኞች ነን ያሉ ሲሆን ይህ ጦርነት የፑቲን ስትራቴጂካዊ ውድቀት ይሆናል ብለዋል። ዩናይትድ ስቴትስ በዚህ ዓመት 15 ቢሊዮን ኪውቢክ የተፈጥሮ ጋዝ ለአውሮፓ የምታቀርብ መሆኑን አስታውቀዋል። ባይደን በፖላንድ ቆይታቸው በምስራቅ ክፍለ ግዛት ዩክሬን ድንበር አቅራቢያ ወደሚገኘው ረዚስኮው እንደሚጓዙም ተነግሯል። ፖላንድ በሚሊዮኖች የሚቆጠሩ የዩክሬን ስደተኞችን ተቀብላ በማስተናገድ ላይ ትገኛለች። ባይደን ትናንት ሐሙስ ጠዋት በሰጡት መግለጫ ሩሲያ በዩክሬን ኬሚካል መሳሪያዎችን የምትጠቀም ከሆነ የምዕራባውያን ጦርም አጸፋ እንደሚኖር ተናግረዋል። በኔቶ ዋና ጽፈት ቤት ንግግራቸውም ሩሲያ ከበለጸጉት የቡድን ሀያ አባል አገሮች ተሰርዛ ዩክሬን በቡድን ሀያው ስብሰባ እንድትካፈል ሊፈቀድላት ይገባል ብለዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ ሆነው በፕሬዚደንት ባይደን የታጩት ዳኛ ከታንጂ ብራውን ጃክሰን በሕግ መወሰኛው ምክር ቤት ፊት ቀርበው የሚሰጡት የምስክርነት ቃል በትናንትናው ዕለት አራተኛውንና የመጨረሻውን ቀን አሳልፈዋል። ሂደቱን የተከታተሉት የሕግ ባለሙያዎች ጃክሰን ለታጩበት የከፍተኛው ፍርድ ቤት ዳኝነት ብቃታቸውን ያረጋገጡበት ምስክርነት መስጠታቸውን ተናግረዋል። ለአራት ቀናትና ለ30 ሰዓታት ብቃታቸው ሲፈተንበት በቆየው የምክር ቤቱ ውሎ ከአሜሪካ የጠበቆች ማኅበርና ከሌሎች ባለሙያዎች የተሰማውን ምስክርነት ተንተርሶ ከኮሚቴው ለቀረቡላቸው ጥያቄዎች ጃክሰን አጥጋቢና የላቀ ምላሽ መስጠታቸው ተነግሮላቸዋል። አብዛኞቹ የሪፐብሊካን አባላት ጃክሰን በወንጀለኞች ላይ የሚያስተላልፏቸው ውሳኔዎች ለዘብ ያሉ ናቸው በሚለው መከራከሪያ ላይ ብዙ ጊዜ ማጥፋታቸው ተመልክቷል። የህግ ባለሙያዎች ብቻ ሳይሆኑ የመንግስት ባለሥልጣናትና የሰብአዊ መብት ተሟጋቾችም ድጋፋቸውን ሰጥተዋቸዋል። የምክር ቤቱ ኮሚቴ ውሳኔውን በአውሮፓ አቆጣጠር ሚያዚያ አራት የሚያሳውቅ ሲሆን ምክር ቤቱም ከፋሲካ በፊት ድምፅ ይሰጥበታል ተብሎ ይጠበቃል። ሹመቱ ከጸደቀላቸው ከታንጂ ብራውን ጃክሰን በዩናይትድ ስቴትስ ጠቅላይ ፍርድ ቤት ታሪክ የመጀመሪያዋ ጥቁር ሴት ይሆናሉ። ሶስት አሜሪካውያን ሙስሊሞች ከነበረን የዓለም አቀፍ ጉዞ ስንመለስ ዩናይትድ ስቴትስ የድንበር ጥበቃ ህግ አስከባሪዎች ሃይማኖታችንን እንድንነግራቸው በመጠየቅ ህገ መንግስታዊ መብታችንን ተጋፍተዋል በሚል ክስ መመስረታቸው ተነገረ። ከሚኔሶታ፣ ቴክሳስ እና አሪዞና የሆኑት ሶስቱ አሜሪካውያን በአገር ውስጥ የደህንነት ሚኒስቴር ሰራተኞች ላይ ክሳቸውን የመሰረቱት ሎስ አንጀለስ በሚገኝ የፌዴራሉ ፍርድ ቤት መሆኑም ተመልክተዋል። የተመሰረተው ክስ የሰዎችና የእምነት ነጻነት የእኩልነት መብት ባለቤትነት ጥበቃን የሚጥስ መሆኑን እንደሚገልጽ ተነግሯል። በተለይ ከቴክሳስ የሆኑት ከሳሽ እንደ አውሮፓ አቆጣጠር በ2019 በሎስ አንጀለስ አውሮፕላን ማረፊያ ከውጭ ጉዟቸው ሲመለሱ እምነታቸውን እንዲገልጹ የተጠየቁ ሲሆን እሳቸው ስልካቸውና ማስታወሻቸው ሳይቀር መበርበራቸውን ገልጸዋል። በሚኔሶታ ብሎሚንግተን በሚገኝ መስጊድ ኢማም የሆኑት ከሳሽ አብዱረሃማን ኤደን ካሪየም እንዲሁ ወደ አገር በተመለሱባቸው እንደ አውሮፓ አቆጣጠር ከ2017 እስከ 2022 ባሉት ጊዜያት ቢያንስ አምስት ጊዜ መጠየቃቸውን ተናግረዋል። ከሳሾቹን የወከለው የዩናይትድ ስቴትስ የሲቪል ነጻነት ህብረት ጥያቄዎቹ የሰዎቹን ሕገ መንግሥታዊ መብት፣ የሃይማኖት ነጻነትና የእኩልነት ጥበቃ መብታቸውን የጣሱ ናቸው ብለዋል። ከአውሮፓ ፓርላማና ከአውሮፓ ህብረት አባላት የተውጣጡ ተደራዳሪዎች ትናንት ሐሙስ እንደ ጉግል፣ ሜታ አማዞን እና አፕል የመሳሰሉት ግዙፎቹ የዩናይትድ ስቴትስ የቴክኖሎጂ ተቋማት በገበያው ላይ ያላቸውን የበላይነት መቀነስ በሚችሉበት ሁኔታ ላይ ታሪካዊ ከተባለ ስምምነት መድረሳቸው ተነገረ። በብራስልስ የተሰበሰቡት ህግ አውጪዎች በአለም ላይ ተንሰራፍተው የኢንተርኔት ዘብና ጠባቂ በመሆን በሚያወጧቸው ህግጋት የሚጫኑትን የቴክኖሎጂ ድርጅቶች ለይቶ ለማውጣት በረጅም ጊዜ መደረግና አለመደረግ የሚገባቸውን ነገሮች ለይተው ማውጣታቸውን አስታውቀዋል። የዲጂታል ማርኬት አክት ወይም ዲኤምኤ የተሰኘው የዲጂታል ገበያዎችን ለመቆጣጠር የወጣው ህግ ደንበኞችን የበለጠ ተጠቃሚ የሚያደርግና ተፎካካሪ ድርጅቶችን በትላልቆቹ የቴክኖሎጂ ድርጅቶች እንዳይዋጡ የሚከላከል ህግ መሆኑ ተመልክተዋል። በአውሮፓ ፓርላማ ድርድሩን የመሩት የጀርመን ፓርላማ አባል አንደሪያ ሽዋብ ስምምነቱ በዓለም የቴክኖሎጂ ስራዎች ቁጥጥር ላይ አዲስ ዘመንን የሚያመጣ ነው ብለዋል። ዋናው ፍሬ ነገር ትላልቅ ቴክኖሎጂ ድርጅቶችን በፍርድ ቤት ከሶ ለመቅጣት የሚወስደውን የረጅም ጊዜ ሂደትና ውጣ ውረድ ለመቀነስ ነው ተብሏል። የባይደን አስተዳደር በሜክሲኮ ድንበር በኩል የሚመጡ የጥገኝነት ወይም አሳይለም ጥያቄዎችን አቤቱታ ለመወሰን ዓመታት የፈጀውን ጊዜ ቢያንስ በወራት ለማሳጠር የሚረዳ የአሰራር ደንብ ማውጣቱን አስታወቀ። አዲሱ ደንብ የኢሚግሬሽን ሰራተኞች በሜክሲኮ በድንበር በኩል የሚመጡትን የጥገኝነት ጥያቄዎችን የኢሚግሬሽን ዳኞች መጠበቅ ሳያስፈልጋቸው እዚያው ቶሎ በማየት የሚያጸድቁበትን ወይም ውድቅ የሚያደርጉበትን ስልጣን ሊሰጣቸው እንደሚችል ተመልክቷል። የኢሚግሬሽን ፍርድ ቤቶች ወደ አንድ ነጥብ ሰባት ሚሊዮን በሚጠጉ አመልካቾች ውዝፍ ፋይል የተጨናነቁ መሆናቸው ሲነገር፣ አሁን ባለው አሰራር አንድን የጥገኝነት ጉዳይ ተመልክቶ ለመወሰን በአማካይ እስከ አራት ዓመት ጊዜ የሚወስድባቸው መሆኑም ተነግረዋል። አዲሱ ደንብ በሁለት ወራት ውስጥ ተግባራዊ እንደሚደረግ ተገልጸዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለምሽቱ የዓለም ዜናዎች አመሰግናለሁ። ዝግጅቶቻችንን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ትከታተሉ ዘንድ በአክብሮት እንጋብዛለን። የሬዲዮ በቴሌቪዥን መሰናዶቻችንን በፌስቡክ ገጻችን ቪኦኤ አምሃሪክ እንዲሁም ደግሞ በድረ ገጻችን አምሃሪክ ዶት ቬኑስ ዶት ኮም ላይ እንድትከታተሉ በድጋሚ እንጋብዛለን። ዝግጅታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። ለዕለቱ አብይ ወዳደረግነው ዘገባ እንሻ ነገር የኢትዮጵያ መንግስት አስቸኳይ የሰብአዊ አቅርቦትን ወደ ትግራይ ክልል ለማድረስ ትላንት የተናጠል የተኩስ አቆም ማድረጉን ተከትሎ የትግራይ ክልል መንግስት ግጭቱን በአስቸኳይ ለማቆም መወሰኑን ባወጣው መግለጫ አስታውቋል። ተኩስ ለማቆም የተደረገው ውሳኔ የሰብአዊ ረድኤት ድርጅቶች በሰሜን ኢትዮጵያ ለወራት ውስን ወይም ደግሞ የእርዳታ ተደራሽነት ላልነበራቸው በሚሊዮኖች ለሚቆጠሩ ተረጆች ምግብ ውኃና መድኃኒት ለማቅረብ እድል ይሰጣቸዋል ተብሎ ይጠበቃል። ቆንጅት ታየ ዘገባ አላት። የትግራይ ክልል መንግስት ባወጣው መግለጫ ህዝባችን የሚያስፈልገውን የሰብአዊ እርዳታ መጠን እንዲደርሰው የሚያስችል ሁኔታ ተቀባይ በሆነ ጊዜ ውስጥ የሚፈጠር ከሆነ የትግራይ መንግስት የተኩስ ማቆሙን በአስቸኳይ ተግባራዊ ያደርጋል ያለው መግለጫ የተኩስ አቁሙ ስኬታማ እንዲሆን የቻለውን እንደሚያደርግም አስታውቋል። የኢትዮጵያ መንግስት ኮሚኒኬሽንስ አገልግሎት ትናንት ይፋ ያደረገው የተናጠል ተኩስ ማቆም የተወሰነው ለሰብአዊ በረራዎች ደህንነትና የህወሓት ታጣቂዎች በስጋት እርዳታ የሚተላለፍበትን መንገድ እንዳይዘጉ ለማድረግ መሆኑን አስታውቋል። በከፍተኛ ችግር ውስጥ የሚገኙ ያላቸውን ዜጎች ህይወት ለመታደግና የዜጎችን እንግልት ለመቀነስ ይቻል ዘንድ ከተለመደው የተለዩ እርምጃዎችን መውሰድ አስፈላጊ ሆኖ መገኘቱን የጠቀሰው የኢትዮጵያ መንግስት ተኩስ ማቆም ውሳኔው ከወጣበት ሰዓት ጀምሮ ተግባራዊ የሚደረግ ለሰብአዊነት ሲባል ግጭት የማቆም ውሳኔ ማስተላለፉን ጨምሮ ገልጿል። የትግራይ ክልል ዛሬ ባወጣው መግለጫው የኢትዮጵያ መንግስት የገባው ቃል ባዶ እንዳይሆንና ያልተቆራረጠ የሰብአዊ እርዳታ ወደ ትግራይ መግባት እንዲጀምር ተጨባጭ እርምጃዎች እንዲወስድ ጠይቋል። ትግራይ ክልልን በመወከል የውጭ ግንኙነት የሚባል ቢሮ አስተባባሪ መሆናቸውን የሚናገሩትና ካናዳ የሚገኙት የቀድሞ የኢትዮጵያ ዲፕሎማት አቶ ዮሐንስ አብርሃ በበኩላቸው ይህንን ሀሳብ ቀደም ብለው አሳውቀው እንደነበረ ተናግረዋል። የዛሬው መግለጫም የዚያው ቀጣይ አካል መሆኑን ጨምረው ገልጸዋል። ወደ ትግራይ እህል እንዲገባ ህዝቡ እየተራበ ስለሆነ እየተጎዳ ስለሆነ መድኃኒት እንዲገባ አስፈላጊውን ሁሉ እንደምንፈጽም በግልጽ ነበረ የትግራይ ህዝብ የትግራይ መንግስት ያስቀመጠው ደብዳቤም ጽፈን በሚዲያም ተናግረን ማለት ነው። ስለዚህ ይህንን ለረጅም ጊዜ ስንለው የነበረው ነገር አሁን በኢትዮጵያ መንግስት በኩል እተባበራለሁ የሚል መግለጫ መውጣቱ እንደ ጅምር በጣም ጥሩ ነገር ነው ሁለት አንኳር የሆኑ ነገሮችን ግን ማስቀመጥ አስፈላጊ ነው የመጀመሪያው በቃል ብቻ ሳይሆን በተግባር መተግበር አለበት እንደዚህ አይነት ነገር ባለፉት አስራ ሰባት ወራት ለትግራይ እንደዚህ አድርገናል ያልተባለ ነገር የለም አንድም ነገር ግን አልተደረገም ከዘጠና በመቶ በላይ ያልተደረገ ያልሆነ ነበረ ሲወራ የነበረው አሁንም ይህንን መግለጫ መውጣቱ ጥሩ ነው ግን በተግባር መሬት ላይ ማየት እንፈልጋለን። እህል የጫኑ መኪኖች ወደ ትግራይ እንዲገቡ፣ ነዳጅ የጫነ መኪና፣ ገንዘብ የሚንቀሳቀሱበት ወደ ትግራይ እንዲገባ እንፈልጋለን ማለት ነው። አንድ ሁለተኛው፣ የሰብአዊ ድጋፍ እና የፖለቲካ ውይይት ሂደት ሁለቱም የተለያዩ ስለሆኑ በተለያየ መድረክ፣ በተለያየ አያያዝ መያያዝ መቻል አለባቸው የሚለው ሁለተኛው ነው። አሁን እያወራን ያለነው የተራበ ሕዝብ አለ። ረሀብን እንደ ጦርነት መገልገያ ተደርጎ መያዝ ስለሌለበት ወንጀልም ስለሆነ እያወራን ያለ ነው። አሁን የሰብአዊ ድጋፍ ነው። ሰብአዊ ድጋፍ እንዲገባ እንዲህ አድርግ፣ እንዲህ አታድግ ተብሎ ሊቀመጡ የሚችሉ የፖለቲካ ቅድመ ሁኔታዎች ሊኖሩን አይገባቸውም። እንደዛ ከሆነ በእኛም በኩል የሚቀመጡ በጣም ብዙ የፖለቲካ ቅድመ ሁኔታዎች አሉ። የሰብአዊ ድጋፍ ሂደቱ ይስተጓጎላል ማለት ነው። ውሳኔውን ተከትሎ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባስተላለፉት መልእክት የኢትዮጵያ መንግስት ለሰብአዊነት ሲባል የተኩስ ማቆም ማድረጉንና ከሰብአዊ እርዳታ ሰጪ ድርጅቶች ጋር በመተባበር እርዳታ ለሚያስፈልጋቸው ሁሉ ያልተገደበ እርዳታ እንዲደርስ ለማድረግ መወሰኑን ዩናይትድ ስቴትስ በእጅጉ እንደምትደግፍ ተናግረዋል። አስከትለውም ማምሻውን በትዊተር ገጻቸው ላይ ባወጡት መልእክት የኢትዮጵያ መንግስት ያስተላለፈውን የተናጠል ተኩስ ማቆም ተከትሎ የትግራይ ክልል ባለስልጣን በአስቸኳይ ግጭቶችን ለማቆም መወሰኑንና ሰብአዊ እርዳታ ያለምንም ገደብ እንዲደርስ ለማድረግ አስፈላጊውን እርምጃ እንደሚወስድ አስመልክቶ ያወጣውን መግለጫ እናበረታታለን ብለዋል። ብሊንከን አክለው ዩናይትድ ስቴትስ ሁሉም ወገኖች ትግራይን ጨምሮ አስቸኳይ እርዳታ ለሚያስፈልገው ሁሉም የኢትዮጵያ ማህበረሰብ ደህንነቱ በተጠበቀና ቀጣይነት ባለው መንገድ ድጋፍ እንዲደረግ የሚያስችለውን እርምጃ በፍጥነት እንዲወስዱ በድጋሚ ጥሪ ታቀርባለች ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ በበኩላቸው የተኩስ ማቆሙ በግጭቱ ውስጥ ባሉት ወገኖች ሁሉ እንዲከበርና ሰብአዊ እርዳታ ለሁሉም እንዲዳረስ ማንኛውም ግጭት በአስቸኳይ ለማቆም እንደሚረዳ ተስፋቸውን ገልጸዋል። በሰሜን ኢትዮጵያ ሲካሄድ የቆየውን ግጭት በሰላማዊ መንገዶች ለመፍታት ቁርጥ አቋም እንዳለው ያመለከተው የዛሬው የትግራይ ክልል መግለጫ የትግራይ ሕዝብና መንግስት ለሰላም ዕድል ለመስጠት የተቻላቸውን ሁሉ እንደሚያደርጉ አመልክቷል። በተመሳሳይ የኢትዮጵያ መንግስት በትናንት መግለጫው በከፍተኛ ችግር ውስጥ የሚገኙ ያላቸውን ዜጎች ችግር በአፋጣኝ የመፍታት ኃላፊነቱን ከምንም ነገር በላይ ቅድሚያ የሚሰጠው መሆኑን ጠቅሶ ዓለም አቀፍ ለጋሾች እያቀረቡት ያለውን ድጋፍና እርዳታ በከፍተኛ መጠን እንዲጨምሩም ጥሪ አቅርበዋል። ተኩስ ለማቆም የተደረገው ውሳኔ የሰብአዊ ረዴት ድርጅቶች በሰሜን ኢትዮጵያ ለወራት ውሱን ወይም ምንም የእርዳታ ተደራሽነት ላልነበራቸው በሚሊዮኖች የተቆጠሩ ተረጂዎች ምግብ፣ ውሃና መድኃኒት ለማቅረብ እድል ይሰጣቸዋል ተብሎ ይጠበቃል። አንዳንዶቹ የረዴት ድርጅቶች የኢትዮጵያ መንግስት ግጭት ለማቆም ስላደረገው ውሳኔ ያወጣውን መግለጫ በትግራይ ክልል እርዳታ ለማቅረብ ምን ያህል ፈቃድ እንደሚያስገኛቸው እያጠኑት መሆናቸው ተገልጿል። የኦክስፋም ኢንተርናሽናል ዳይሬክተር ገዛሀኝ ከበደ ገብረሃና ለአሜሪካ ድምጽ በሰጡት መግለጫ ተዋጊዎቹ ወገኖች በሙሉ ግጭት የማቆም ውሳኔውን በማክበር የእርዳታ ድርጅቶች እርዳታ ለሚያስፈልጋቸው ሳይገደቡ እንዲያቀርቡ እንዲፈቅዱ ጥሪ አድርገዋል። የአፍሪካ ቀንድ የስትራቴጂያዊ ጥናቶች ተቋም ኃላፊው ሐሰን ሀኔንጂ ግን የኢትዮጵያ መንግስትም ይሁን የትግራይ ህዝብ ነጻ አውጪ ግንባር ህወሀት የረዴት ድርጅቶቹ በነጻነት እንደፈለጉ እንዲንቀሳቀሱ ይፈቅዳሉ ብለው እንደማያምኑ ነው የሚናገሩት። ሁለቱም ወገኖች የሰብአዊ መብት ጥሰቶች ይጋለጡብናል ብለው ሊፈሩ ይችላሉ ብለዋል። የረዴት ድርጅቶች በጦርነት ወቅት የተፈጸሙ ወንጀሎች ማስረጃዎች ቢገኙ ብለው ሊሰጉ ይችላሉ። ስለዚህ የፈለጉት ቦታና የፈለጉት የእርዳታ ፈላጊ ጋር እንዲሄዱ የሚፈቅዱላቸው አይመስለኝም። ነገር ግን የሆነውንም ያክል ተደራሽነት መፈቀዱ ጥሩ ይሆናል። የኢትዮጵያ መንግስት በህወሀት ላይ ህግ የማስከበር እርምጃ ያለውን ዘመቻ ከከፈተበት ጊዜ ወዲህ ለወራት በዘለቀው ግጭት በአስር ሺዎች የተቆጠሩ ሰዎች ህይወታቸውን አጥተዋል። ብዙ ሚሊዮኖችም ተፈናቅለዋል። ግጭቱ ወደ ሌሎች የሀገሪቱ ክልሎች መስፋፋቱ እና በአንድ ወቅትም አማጺዎቹ ኃይሎች በጠቅላይ ሚኒስትር አብይ አህመድ የሚመራውን መንግስት አዲስ አበባን ይዘን እንጥላለን የሚል ዛቻም አሰምተው ነበር። የማህበራዊ ፍትህ ተሟጋቹ ኦባንግ ሜቶ ግጭቱ እንዲቆም የተደረገው ውሳኔ እንዳስደሰታቸው ገልጸዋል። በትግራይ ብቻ ሳይሆን በመላ ኢትዮጵያ፣ በአማራ ክልል፣ በአፋር ክልል ብዙ ሰው እየተሰቃየ ነው። ሁሉም እርዳታ ያስፈልጋቸዋል። ስለዚህ የግጭቱ መቆም ውሳኔ ትግራይን ክልል ብቻ ሳይሆን መላ ሀገሪቱን የሚመለከት ይመስለኛል። ህዝቡ እርዳታ የሚያገኝበትን መንገድ ይከፍታል ብዬ ተስፋ አድርጋለሁ። የአፍሪካ ቀንድ ስትራቴጂያዊ ጥናቶች ተቋሙ ሐሰን ሃኔንጂ በኢትዮጵያ መንግስትና በአማጺ ቡድኖቹ ላይ የተደረገው ግፊት ውጤት አምጥቷል ብለዋል። በከፊል ዓለም አቀፉ ማህበረሰብ በተለይም ምዕራባውያኑ ለትግራይ ክልል የሰብአዊ ረዳት ተደራሽነት እንዲፈቀድ የሚያደርጉት ውት ቦታ እየጨመረ በመምጣቱ የተሰጠ ምላሽ ነው። በከፊልም ደግሞ የጠቅላይ ሚኒስትር አብይ አህመድ መንግስት የትግራይን ኃይሎች እንደሚቆጣጠር ያለው እምነት እየተጠናከረ በመምጣቱ ነው። ከሁሉም በፊት እንደነበረው አሁንም የህልውና ስጋት አድርገው አያቸውም። በኢትዮጵያ በግጭቶች ምክንያት ከቤታቸውና ከእርሻ መሬቶቻቸው ተፈናቅለው ለአስቸኳይ እርዳታ ፈላጊነት የተዳረጉ ዘጠኝ ነጥብ አራት ሚሊዮን ሰዎች ያሉ መሆኑን የረዴት ድርጅቶች ይናገራሉ። እየተከታተላችሁ ያላችሁት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የአርብ መጋቢት 16 2014 ዓ ም ምሽት መሰናዷችንን ነው። ከእኛ ጋር ስለሆናችሁ እናመሰግናለን። የዕለቱ አብይ ርዕስ እዚህ ላይ ተጠናቀቀ። የትንታኔው መጽሔት ይቀጥላል። በግጭት ምክንያት ከኦሮሚያ ክልል የተለያዩ አካባቢዎች ከ700 ሺህ በላይ ሰዎች መፈናቀላቸው ተገለጸ። በኦሮሚያ ክልል የተለያዩ አካባቢዎች ከተከሰተው የጸጥታ ችግር ጋር በተያያዘ ከ700 ሺህ በላይ የሚሆኑ ሰዎች ከቤት ንብረታቸው ተፈናቅለው የክልሉ መፈናቀላቸውን የክልሉ የአደጋ ስጋት አመራር ኮሚሽን አስታውቋል። የኦሮሚያ ክልል የአደጋ ስጋት ስራ አመራር ምክትል ኮሚሽነር አቶ ገረሙ ሙሊቃ ከእነዚህ ውስጥ ግማሽ ሚሊዮን የሚሆኑት የምግብ እርዳታ እንደሚያስ ፈልጋቸው ጨምረው ተናግረዋል። ኮሚሽኑም ድጋፎችን እያቀረበ መሆኑን የገለጹት አቶ ገረሙ ሁለቱ የጉጂ ዞኖችና የምዕራብ ኦሮሚያ ዞኖች በከፍተኛ ሁኔታ ሰዎች የተፈናቀሉባቸው መሆናቸውንም ገልጸዋል። የክልሉ ጸጥታ ጉዳይ በኦሮሚያ ክልል ምክር ቤት ስብሰባ ላይ አብይ ጉዳይ የነበረ ሲሆን የክልሉ የጸጥታና ደህንነት ቢሮ ኃላፊ አቶ ሻፊ ሁሴን በክልሉ መንግስት የክልሉን ጸጥታ ወደ ቦታው ለመመለስ እየሰራ መሆኑን ለአባላቱ ተናግረዋል። ገልሞ ዳዊት ተጨማሪ ያለው አቶ ከቴሎ ጃርሶ የምዕራብ ጉጂ ዱዳዳ ወረዳ ቡርቃ አብቹ ቀበሌ ማህበር ነዋሪ ነበሩ። አሁን ግን አካባቢያቸውን የኢትዮጵያ መንግስት በአሸባሪነት የተፈረጀው ሸኔና ራሳቸውን የኦሮሞ ነጻነት ሰራዊት ብሎ የሚጠሯቸው ታጣቂዎች መንደራቸውን ስለተቆጣጠሩት ከቀያቸው ተፈናቅለው ቡሌ ሆራ ከተማ እንደሚገኙ ተናግረዋል። አጋ ቀራ ቡቃኔ ጂያጃ ጌኒ ማ ማቲ ቀና ኑቲ ሲ ውመታን ኑ ከናቴያን ቡልቻ ጋንዳቲ ደሞሰ ቢራን ቀኑ ማቲ ቴና ሁነቴናን ቡልፈና አሁን ከቤታችን ከወጣን ስድስት ወር ሆኖናል። ቤተሰብ አለኝ። በህዝብ የተመረጥኩ የቀበሌ አስተዳዳሪ ነበርኩኝ። በጸጥታ ችግር የተነሳ ቤተሰባችን ማግኘት አንችልም። አሁን በጉልበት ስራ ነው የምተዳድረው። ሚስቴም ከተማ ውስጥ ጉልት ሽጣ ነው ለመኖር ጥረት እያደረገን ያለ ነው። ምንም አይነት ድጋፍ እየተደረገላቸው እንዳልሆነ የገለጹት አቶ ከቴሎ ከባለቤታቸው በተጨማሪ ከብቶቻቸውን ሸጠው ለመሰንበት እየሞከሩ መሆኑን ተናግረዋል። ምዕራብ ጉጂ ዞን በድርቅ ከተመቱት የኦሮሚያ ዞኖች አንዱ ሲሆን ዞኑ ካሉት ዘጠኝ ወረዳዎች በአምስቱ የተከሰተ የጽታ ችግር ብዙዎችን ለችግር መዳረጉን የምዕራብ ጉጂ ዞን አስተዳደር ባልደረባ አቶ እንደሰ ደንሳ ለአሜሪካ ድምጽ ገልጸዋል። አና ከፍተኛ ችግር አለበት ብለን የለየነው አንዱ ወረዳ የሱሮባር ጉዳይ ወረዳ ነው። ሌሎች እንደነ ገላና ወረዳ፣ ቀርጫ፣ ዱጉዳዳዋና ቡሌ ሆራ ናቸው። በእውነቱ ከሆነ እነኚ ወረዳዎች በቀበሌ ደረጃ አደረጃጀታቸው ሙሉ በሙሉ ስራ ላይ አይደለም። በጸጥታ ችግር በዞኑ ከሁለት መቶ ሺህ በላይ ሕዝብ ተፈናቅሏል። በድርቁ ምክንያት ደግሞ ከአራት መቶ ሺህ በላይ ተፈናቅለው ድጋፍ የሚሹ ናቸው። እነኚህ ተፈናቃዮች በየወረዳው ከተሞች ነው ሰፍሮ ያሉት። አቶ እንዴሳ የተጠየቀው እርዳታና ለተረጂዎች እየቀረበ ያለው ድጋፍ እንደማይመጣጠን ገልጸዋል። በጎረቤት ምስራቅ ጉጂ ዞንም ተመሳሳይ ክስተት እንዳለ የዞኑ የአደጋ ስጋት አመራር ጽሕፈት ቤት ኃላፊ አቶ ሊበን ደበሰው ይናገራሉ። በጸጥታ በኩል በአምስት ወረዳዎች ውስጥ ነው ችግር እየተስተዋለና ሰዎች በመፈናቀል ላይ የሚገኙት እነሱም ጉሚ፣ ኤልደሎ፣ ሊበን፣ ሰባቦሩ፣ ጎሮዶላ እና ዋደራ ናቸው። ከእነዚህ ወረዳዎች ወደ 253 ሺ ሰዎች ተፈናቅለው እርዳታ የሚያስፈልጋቸው ናቸው። በአሁኑ ወቅትም ወደ የወረዳ ከተሞች መጥተው ተጠለው ነው ያሉት አቶ ሊበን፣ ዞኑ በድርቅ ከተመጡ ዞኖች አንዱ እንደመሆኑ የጸጥታ ችግር ተደርቦ የምግብ እጥረት ችግር መባባሱን ገልጸው የምግብ እርዳታ ከሚያስፈልጋቸው ከግማሽ ሚሊዮን ሰዎች አሁን ድጋፍ እያገኙ ያሉት ከሁለት መቶ ሺ በታች ብቻ መሆናቸውን ገልጸው ተጨማሪ ድጋፍ እንደሚያስፈልግ አብራርተዋል።

የጸጥታ ችግሩ በጣም አሳሳቢ ነው። አራቱን የወለጋ ዞኖችና የምዕራብ ሸዋን ጨምሮ ብዙ ሰዎች ከቤት ንብረታቸው ተፈናቅለዋል። በተጨማሪም በምስራቅና በምዕራብ ጉጂም የተፈናቀሉ አሉ። የጉጂን ለየት የሚያደርገው አካባቢው በድርቅ የተጎዳ መሆኑ ነው። በጸጥታ ምክንያት የተፈናቀሉ 200 ሺህ በላይ ሰዎች ለይተን አሁን ድጋፍ ለማቅረብ እየሰራን ነው። የጸጥታው ችግር እንደ ድርቁ ቋሚ አይደለም። ሰዎች በየአካባቢያቸው ጸጥታው ሲሻሻል ወደ ቤታቸው ይመለሳሉ አሊያም በዘመድ አዝማድ ቤት ነው የሚጠለሉት። ነገር ግን በዚህ በጸጥታ ችግር ከቤት ንብረታቸው የተፈናቀሉት ከ700 ሺህ በላይ ደርሰዋል። ከእነዚህም ከ500 ሺህ በላይ ለሚሆኑት ድጋፍ በማቅረብ ላይ ነን። አቶ ገረመው የምግብ እርዳታ ፈላጊዎች ችግርና እየቀረበ ያለው እርዳታ አልተመጣጠንም በሚል ለቀረበው ቅሬታ በምግብ እጥረት ህይወቱ ያለፈ እንደሌለ ገልጸው፣ መንግስት ተረጂዎች በሕይወት እንዲቆዩ የተቻለውን እያደረገ እንደሚገኝ ተናግረዋል። በዚህ በተገባደደው ሳምንት መጀመሪያ አካባቢ መደበኛ ስብሰባውን ያካሄዱ ጨፌ ኦሮሚያ ካነሳቸው አብይ ርዕሶች አንዱ በርካቶችን ከቤት አፈናቅለዋል ስለተባለው የክልሉ የጸጥታ ችግር ነው። ከጉጂ የተወከሉት የኦሮሚያ ክልል ምክር ቤት አባላት ስለ ጸጥታ ችግሩ አምርረው የተናገሩ ሲሆን በብዙ የጉጂ ዞኖች ወረዳዎች በቀበሌ ደረጃ የመንግስት መዋቅር የለም፣ ንብረቶች እየተዘረፉ ናቸው። እናም ሰላማዊ ያሏቸው ሰዎች በታጣቂዎች እየታገቱ ናቸው ብለዋል። የኦሮሚያ ክልል የጸጥታና ደህንነት ቢሮ ኃላፊ አቶ ሻፊ ሁሴንም ምላሽ ሰጥተውበታል። የውጥቃት ቶርቤ ሰዲ አስቲ ቡረራ ረኮንኩኒ ከሙዳ ቀበኔ ቢያንስ ከሶስት ሳምንት ወዲህ ይህ ችግር መፈታት አለበት ብለን ካሉን ዞኖችና የአስተዳደር መዋቅሮች ብቁ የሆኑ ሰዎችን መልምለን ወደ ስድስቱ ዞኖች ማለትም ምዕራብና ሰሜን ሸዋ፣ ሆሮ ጉድሩ ወለጋና የምስራቅ ወለጋ እንዲሁም ወደ ሁለቱ የጉጂ ዞኖች ተሰማርተዋል። በእስካሁኑም ይህ በቅርብ የተሰማራው ኃይል ከማህበረሰቡ ጋር ምክክር ከጀመረ በኋላ ሁኔታዎች እየተሻሻሉ ናቸው። አቶ ሻፊ ከአጎራባች ክልሎች ጋር ስላለው ግጭትም የክልሉ የጸጥታ መዋቅር ከአጎራባች ክልሎች አቻዎቹ ጋር ምክክር ማድረጉንና የግጭት መፍቻ ዘዴዎች መበጀታቸውንም ለጨፌ አባላት በሰጡት ምላሽ ጠቅሰዋል። ለአሜሪካ ድምጽ ገልሙ ዳዊት ከአዲስ አበባ። እንባ ጠባቂ ተቋም የተማሪዎቹን የፈተና እርማት ቅሬታ ወደ ፓርላማ ሊወስደው እንደሚችል ገለጸ። የኢትዮጵያ የሀገር አቀፍ ፈተናዎች ምዘና ኤጀንሲ ለተማሪዎች ቅሬታ አሳማኝ ምላሽ የማይሰጥ ከሆነ ጉዳዩን ለሕዝብ ተወካዮች ምክር ቤት እንደሚያቀርብ የኢትዮጵያ የህዝብ እንባ ጠባቂ ተቋም አስታወቀ። የአማራ ክልል የ የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና የወሰዱ የ2013 ዓ.ም ብዙ ተፈታኞች እርማትና ከውጤት መቁረጫ ነጥቡ ጋር በተያያዘ እያቀረቡት ላለው ቅሬታ ኤጀንሲው ቅሬታዎችን እያስተናገደበት ያለው መንገድ ኢዲሞክራሲያዊ መሆኑን እንባ ጠባቂ ገልጿል። አስቴር ምስጋናው ዝርዝር ዘገባላት። ሰሞኑን ይፋ የተደረገው እና ከፍተኛ ቅሬታን የቀሰቀሰው ሰው የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና የተማሪዎቹ ውጤት ላይ የቀረቡ ቅሬታዎችን የኢትዮጵያ ሀገር አቀፍ ፈተናዎችና ምዘና ኤጀንሲ በአግባቡ የማይመረምረው ከሆነ ጉዳዩን ወደ ህዝብ ተወካዮች ምክር ቤት ለመውሰድ እንደሚገደድ ዋናም ባጠባቂው ዶክተር እንዳለ ሀይሌ ለአሜሪካ ድምጽ ተናግረዋል። ዜጎች እነሱም በአካልም በኦንላይንም እያቀረቡ ያለውን አቤቱታ ተገቢ ምላሽ ካላገኙም በቀጣይ ወደ ፍርድ ቤት መሄድ ይችላል። ቅሬታ አቅራቢዎችም በፍርድ ቤት መብታቸውን ሊያስከብሩ ይችላሉ። እኛም በቀጣይ ሁለት ኦፕሽን ያለን አንድ፣ ልክ እንደ ትላንት አይነት ፕሬስ ሪሊዝ ማውጣት፣ ሁለት ደግሞ በልዩ ሪፖርት ለሕዝብ ተወካዮች ምክር ቤት ማቅረብ ነው እና ጉዳዩን ምክር ቤቱ አይቶ እሱም በልባት መስጠት እንዲችል ወይም እሱ ጣልቃ ሊገባ የሚችልበት ሁኔታ እንዲፈጠር በሪፖርት ለህዝብ ተወካዮች ምክር ቤት እናቀርባለን እስካልተስተካከለ ጊዜ ድረስ እና አቤት ባዮቹ የሰጣቸው ምላሽ አጥጋቢ ነው ብለው አቤቱታቸው እስካልተወ ጊዜ ድረስ እኛ እነሱን ሆነን ነው የምንጩሮ። ስለዚህ የእነሱ መብት በማስከበር የሚሄድ እስከሚገባ ርቀት ድረስ እንሄዳለን። ይሄ የግለሰብ ጉዳይ አይደለም፣ የአንድ ተቋም ጉዳይ አይደለም፣ የሀገር ጉዳይ ነው። የፈተናዎች ኤጀንሲ ምክትል ዋና ዳይሬክተር አቶ ተፈራ ፋይሳ ከዚህ ቀደም ከአሜሪካ ድምጽ ጋር በነበራቸው ቆይታ የተማሪዎች የፈተና እርማት ችግር የተ ፈጠረው በቴክኒክ ምክንያት በሁለተኛ ዙር ፈተና በተቀመጡ ተማሪዎች ላይ ሲሆን ቅሬታ ላቀረቡ ተማሪዎችም ምላሽ ተሰጥቷል ብለዋል። ሆኖም ከተማሪዎች፣ ከወላጆች፣ ከመምህራን ከአማራ ክልል ትምህርት ቢሮ እና መንግስታዊ ካልሆኑ ተቋማት የሚቀርበው ቅሬታ በርትቶ ቀጥሏል። ሰሞኑንም በአማራ ክልል አንዳንድ ከተሞች በተደረጉ ሰልፎች ላይ ጉዳዩ አንገብጋቢ መሆኑና ኤጀንሲው በሚገባ ሊያጤነው እንደሚገባ ጥያቄ ቀርቧል። በደብረ ማርቆስ ከተማ በዩኒቨርሲቲ መምህራን ትናንት በተካሄደው የተቃውሞ ሰልፍ ላይ መምህራን ድርጊቱን አውግዘውታል። የደብረ ማርቆስ ዩኒቨርሲቲ መምህራን ማህበር ምክትል ፕሬዚዳንት መምህር ሄለን አላምረው የሰልፉን ዓላማ ምን እንደነበረ ይናገራሉ። የአስራ ሁለተኛ ክፍሎች የፈተና ውጤት አገላለጽ ከፖለቲካ ወገንተኝነት የጸዳ እንዲሆን፣ ቅሬታ አቀራረብ መንገዱ በራሱ ችግር አለበት ብለን እናምናለን እኛ። ምክንያቱም የኦንላይን ለስንቱ የኢትዮጵያ ተማሪዎች ምቹ ነው? ተማሪዎች ናቸው፣ ምንም የገቢ ምንጭ የላቸውም። አዲስ አበባ ሄደው ተከታትለው ቅሬታቸውን ለማሰማት አስቸጋሪ ነው የሚሆነው። ስለዚህ መደረግ ያለበት የፈተናዎች ኤጀንሲ በአጭር ጊዜ ውስጥ ችግሩን ፈትሾ መርምሮ ለሁሉም ተማሪ አስተካክሎ ማቅረብ እንዳለበት ነው እኛ የምናምነው። እንደውም የወጣንበት ከመፈክራችን መካከል አንዱ የአስራ ሁለተኛ ክፍል ፈተና ያለው ችግር ሙሉ በሙሉ እንዲሰረዝ ነው ምክንያቱም ከአፈታተኑ ጀምሮ ችግር ስላለበት ውጤት አገላለጹ ላይም እንደተመለከትነው በተለያዩ መረጃዎች ችግር ስላለበት ውጤቱ ሙሉ ለሙሉ ይሰረዝ ብለን የተነሳንበት ሁኔታ ነው ያለው። ተማሪ ቤተልሔም ደነቀው የተሰጣትን ውጤት እንደማትቀበለው ገልጻ የፈተናዎች ኤጀንሲ ቅሬታቸውን ለመቀበል የዘረጋው መስመር እንደማይሰራም ትናገራለች። ግን እኛ በዛ ልክ ነው የእውነት ታይቶልናል ብለን አላመንም። ለምን ከሴክሽን አንደኛ የሚወጡ ሁለተኛ የሚወጡ ተማሪዎች ቢያንስ እንኳን ሲታይላቸው የተወሰነ ማርክ ተጨምሮ ይመጣላቸዋል ብለን እንገምት ነበረ። የእውነት አይተውት እዛ ላይ የተወከለ ሰው በስንት ስራቸ ካርጉት ምናምን አይመስልሽም። የሆነ የተሞላ ሲስተም ያንን ቅሬታ ስታቀርብለት ተመሳሳይ ነገር የሆነ የለም ሴንድ እያለ የሚመልስልሽ ነው እንጂ የሚመስልሽ፣ ሰው ካየውማ፣ ያልፋል። ትንሽ አስር ማርክም ቢሆን ተጨምሮ ይመጣለታል። ያል ነው ተማሪ ሁሉ ይታይለት ነበር። የተለየ ውጤት መልስ ያገኝ ነበር እሱ ይለይ ነበር። እንዴት አንቺ በሺህ የሚቆጠር ተማሪ ቅሬታ አቅርቦ በሽ የሚቆጠር አንድ አይነት መልስ እንዴት ሊሰጥሽ ይችላል? አንቺ ስታስቢ። ስለዚህ የእውነት እየታየ ነው አንልም፣ ሲስተሙ ነው የሚመልስልን ብለን የተረዳ ነው። የኢትዮጵያ እንባ ጠባቂ ተቋም ዋና እንባ ጠባቂ ዶክተር እንዳለ ሀይሌ ወደ ተቋማቸው ቅሬታ ይዘው የሚመጡ ተማሪዎችን እና ወላጆችን መሰረት ያደረገ ጥናት በማካሄድ ችግሩን ለመመርመር መሞከሩን ይናገራሉ። አጭር የስልክ መልእክት አለ እንደገና በሰባ አምስት ዜሮ ሁለት የጥር ማያ አካል ልዩ ልዩ አቤታዎች ቀርበውልናል እና የሚቀርቡልን ከአስራ ሁለተኛ ክፍል መልቀቂያ ፈተና ጋር ተያይዞ በሶስት ዋና ዋና ጭብቶች፣ አንደኛ በአካል የሚሆን በኦንላይን የምናቀርበውን አቤታ በአግባቡ እየተስተናገድን አይደለም የሚል ሁለተኛ፣ የፈተና እርማቱ ላይ አጠቃላይ ቅሬታ ስላለን ድጋሚ ሊታይ የሚችልበት ሁኔታ ቢመቻችልን የሚል እና በሶስተኛ ደረጃ ጦርነት የተካሄደባቸው አካባቢዎች አሉ እና ከሌሎች አንጻራዊ በሆነ መንገድ ሰላማዊ ከሆኑ ቦታዎች ጋር በኩል መታየት የለበትም የሚል አቤታዎች ናቸው እና በዚህ ዙሪያ ላይ የብሔራዊ ፈተናዎች ኤጀንሲን ለማነጋገር ሞክረናል እና ከዚህ ጋር ተያይዞ የመጀመሪያው ጉዳይ ላይ አንደኛ ማንኛውም ዜጋ በአንድ ተቋም በሚሰጡ አገልግሎት ላይ ቅሬታ ወይም አቤቱታ ካለው የቱንም ያህል ጊዜ ወስዶ ማስተናገድ እና መግባባት አለብን። ሁለተኛ የሚሰጠው መፍትሄ ሀሳብ ሊሆን ይችላል ለቀረበለት አቤቱታ የሚሰጠው ምላሽ ግልጽና ምክንያታዊ አቤት ባይሆን ሊያሳምን የሚችል መሆን አለበት የሚል የመፍትሄ ሀሳብ ነው ያለ። ሆኖም ግን ከዚህ ጋር ተያይዘው በኦንላይን የሚሰጠው ተመሳሳይ ምላሽ ነው ለሁሉም፣ እና የሚላከው የሚደርሳቸው መልዕክት ቅሬታው ታይቷል፣ የሚስተካከል ወይም የሚለወጥ የለም ይላል እና ይሄ ለሁሉም አይነት ኬዞች ተመሳሳይ ምላሽ መስጠቱ በተገቢው መንገድ የተማሪዎችን አብዮታ ኤጀንሲው እያየ ነው ወይ የሚለው ነገር ትንሽ ትንትን ውስጥ ያስገባናል። የህዝብ እንባ ጠባቂ ተቋም ባወጣው መግለጫ ላይ ከፈተናዎች ኤጀንሲም ሆነ ከትምህርት ሚኒስቴር ከፍተኛ አመራሮች ተጨማሪ መረጃ ለማግኘት ያደረግኩት ጥረት አልተሳካም። ሆኖም ግን የፈተናዎች ኤጀንሲ ለሀገር ውስጥ መገናኛ ብዙሀን በሰጠው መግለጫ በእንባ ጠባቂ ተቋም የቀረበውን ቅሬታ እንደማይቀበለው አስታውቋል። ዋና እንባ ጠባቂው ዶክተር እንዳለ ኃይሌ የፈተናዎች ኤጀንሲ የተማሪዎችን ቅሬታ መርምሮ መፍትሄ ከመስጠት ይልቅ በዜጎቹ ጥያቄ ላይ ቸልተኝነት እንደሚታይበት ተናግረዋል። አያይዘውም ኤጀንሲው የሚሰጠው መልስ የዲሞክራሲያዊ በመሆኑ እንባ ጠባቂ ተቋሙ ጉዳዩን ወደ ህዝብ ተወካዮች ምክር ቤት ለመውሰድ እንደሚገደድ ዶክተር እንዳለ ተናግረዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። ማሲው ጎራ ብቻ ሳይሆን በታሪካዊነቱ ጭምር የተለየ ትርጉም የሚሰጠውን እርምጃ ፕሬዚዳንት ጆ ባይደን ከኔቶ ከአውሮፓ መንግስታትና ጂ ሰቨን በመባል ከሚታወቁት ባለጸጋ ሀገር መሪዎች ጋር በመሆን ሩሲያ በዩክሬን እያደረገችው ያለውን ወረራ ለማስቆም የታለሙ ተጨማሪ ወታደራዊ ኢኮኖሚያዊና ሰብአዊ እርምጃዎችን ይፋ ያደርጋሉ ተብሎ ይጠበቃል። የአሜሪካ ድምጿ የዋይት ሀውስ ዘጋቢ አኔታ ፓውል ከብራስልስ ያደረሰችን ዘገባ ዝርዝር አሉላ ከበደ እንደሚከተለው ያቀርብልናል። ሩሲያ በዩክሬን ላይ የፈጸመችው ወረራ አንድ ወር ባስቆጠረበትና ከሁለተኛው ዓለም ጦርነት ወዲህ ለዓለም ደህንነት በደቀነው ስጋት ግዙፉ መሆኑ በተነገረለት በሺዎች የሚቆጠሩ ሲቪሎች ሲገደሉ በሚሊዮን የሚቆጠሩ ሌሎች ደግሞ በጦር የተከበበች ሀገራቸውን ጥለው እየፈለሱ ባሉበት ጉዳይ ፕሬዚዳንት ጆ ባይደን ትላንት አሙዝ ከኔቶ ከጂ ሰባት፣ እና ከአውሮፓ ህብረት መሪዎች ጋር ተገናኝተው ተወያይተዋል። በሩሲያው ፕሬዚዳንት ቭላዲሚር ፑቲን የሚታዘዙ ኃይሎች በዩክሬን ላይ እያደረሱ ያሉትን ጥቃት ለመከላከል ሰላሳውም የኔቶ አባል አገሮች በቆራጥነትና በአንድነት መቆማቸውን ይቀጥላሉ ብለዋል። ለእኛ አሁን ብቸኛውና እጅግ አስፈላጊው ነገር አንድነታችንን ጠብቆ መቆየታችን ነው። እናም ዓለም ይሄ ሰው ምን አይነት ጨካኝ እንደሆነና የንጹሐን ሕይወት ስለሚጠፋበት ብሎም ምን እየተደረገ መሆኑን በትኩረት መከታተሉን ቀጥሏል። ይህ አስፈላጊ ጉዳይ ነው። ነገር ግን አንተ ፑቲን ከሆንክና አውሮፓ በአንድም ወይም በሁለት ወር አሊያም በስድስት ሳምንት ውስጥ ትፈራርሳለች ብለህ ካሰብክ ለምን አይሆንም? ማንኛውንም ሌላ ነገር ለሌላ ተጨማሪ ወር ማስተናገድ ይችላሉ ብለህ ልታስብ ትችላለህ። ዋናው ነገር፣ ስብሰባውንም የጠራሁበት ትልቁ ጉዳይ ግን ሙሉ በሙሉ ፍጹም በአንድነት መቆማችንን ማሳየት አለብን የሚለው ነው። ባይደን አያይዘውም ሩሲያ የኬሚካል ጦር መሳሪያ ብትጠቀም አሉ ፑቲን የኬሚካል ጦር መሳሪያ ከተጠቀሙ We would respond. We would respond if he uses it. The nature of the response would depend on the nature of the use. <laughs> የአንድ ነጥብ ሶስት ቢሊዮን ዶላር ተጨማሪ እርዳታ ለዩክሬን እንደሚሰጡ ያስታወቁት ባይደን ሀገራቸው አንድ መቶ ሺህ ዩክሬናውያን ስደተኞችን ለመቀበል በሯን እንደምትከፍትና በሩሲያ መሪዎች ለክሬምሊን ቅርብ ናቸው በሚባሉ ጉምቶች ቁጥራቸው ከአርባ በላይ የሚደርሱ የሩሲያ ወታደራዊ ኩባንያዎችና እንዲሁም ሶስት የሩሲያ ሕግ አውጪዎች ላይ ቅጣት እንደሚበየንም ተናግረዋል። ካሉበት ሆነው በኢንተርኔት አማካኝነት ኔቶ ያካሄደውን ስብሰባ የተቀላቀሉት የዩክሬኑ ፕሬዚዳንት በበኩላቸው ጠንከር ያለ አቋም አንጸባርቀዋል። ቀደም ሲል ያቀረቧቸውን ከበረራ ነጻ የሆነ የአየር ክልል ይደንገግ የሚለውን ጥያቄያቸውንም ሆነ የኔቶ አባልነት ጥያቄ ግን ያለመድገማቸውን የዩናይት ስቴትስ ባለሥልጣናት ፈጥነው ማጤናቸው ተዘግቧል። ይልቁንም ዘለንስኪ ትላንት በተወሰኑ ጉዳዮች ላይ ያተኮረ ጥያቄ ነበር ያቀረቡት። ሀያ ሺህ ታንኮች አሏቸው። ዩክሬን የጠየቀችው ካሏችሁ ታንኮች ሁሉ አንድ በመቶውን እንድትሰጧት ነው። ስጡን ወይንም ሽጡልን የሚል ነው ጥያቄያችን። ሆኖም እስካሁን ግልጽ መልስ አላገኝንም። በጦርነት ወቅት የከፋ የሚሆነው ለምታቀርበው የእርዳታ ጥሪ ግልጽ የሆነ መልስ አለማግኘት ነው። የኔቶ ዋና ጸሐፊ የንስ ስቶልተንበርግ በበኩላቸው ሩሲያ በዩክሬን ላይ የኬሚካልና የኒውክሌር ጦር መሳሪያዎችን ልትጠቀም ትችላለች የሚለው ስጋት እያየለ በመጣበት ወታደራዊ ህብረት የኬሚካልና የኒውክሌር ጦር መሳሪያዎችን የመከላከል ስራውን እያጠናከረ መሆኑን ተናግረዋል። የጥምረቱ መሪ ያክለውም የምስራቅ አውሮፓ መሪዎች በአስቸኳይ እንዲሟሉ ይፈልጋሉ ያሏቸው አራት አዳዲስ የውጊያ ቡድኖች በቡልጋሪያ፣ በሩማንያ በሃንጋሪና በስሎቬኪያ መቋቋማቸውን አስታውቀዋል። ጥረታችንን በእጥፍ ማሳደግ እንዳለብን ይሰማኛል። ፑቲን በዚህ ጦርነት አሸናፊ ሊሆኑ አይችሉም። ይህ ለእኛም ሆነ ለኔቶ ደህንነት በጣም አስፈላጊ ጉዳይ ነው። ሌላው ሁለተኛው ልንወያይበት የሚገባው ጉዳይ የመከላከያ በጀታችንን እንዴት ማሳደግ እንዳለብንና እንዴትም በብልሃት ማድረግ እንደሚቻል የምንመክርበት ነው። ስለሆነም በስተምስራቅ ያለውን ጎራ በተለይም ደግሞ የባልቲክ ሀገራቶችን ማጠናከር አለብን። ምክንያቱም ሀገራቱ በተናጠል ብቻቸውን ራሳቸው እንዲከላከሉና ከዚያ በኋላ ነጻ እናወጣቸዋለን ብለን ልናቅድ አንችልም። ዛሬ ወደ ፖላንድ ያቀኑት ባይደን ከፖላንዱ ፕሬዚዳንት ጋር ተገናኝተው ይወያያሉ። የሰዎቹም ማንነትና ስፍራ ለመናገር ፈቃደኛ ባይሆኑም ከሌሎች በርካታ ሰዎች ጋርም ተገናኝተው እንደሚነጋገሩ አመልክተዋል። ይህ በእንዲህ እንዳለ ከብራስልስ 1300 ማይሎች ርቀት ላይ የምትገኘውና በሺዎች የሚቆጠሩ ሲቪሎች የተገደሉባት እንደ መንግስታቱም ድርጅት ግምት ከ3.6 ሚሊዮን በላይ ዜጎቿ ቀያቸውን ጥለው ለመሰደድ የተገደዱባት ዩክሬን የተከፈተባት ጦርነት አንድ ወር አስቆጥሯል። ምንም ይሁን ምን ካሁን በኋላ ለእነኛ ዩክሬናውያን ሕይወት ተመልሶ እንደ ቀድሞ አይሆንም። እያዳመጣችሁ የምትገኙት በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የአማርኛ መሰናዶ ነው። ዝግጅቶቻችን እስከ ምሽቱ አራት ሰዓት ድረስ ይቀጥላሉ። በሬዲዮ ሞገድ በአጭር ሞገድ በ19 ሜትር ባንድ ከ15660 ኪሎ ሄርዝ እንዲሁም በ25 ሜትር ባንድ ላይ በ11610 እና በ12070 ኪሎ ሄርዝ ላይ እንድትከታተሉ እንጋብዛለን። የሬዲዮ በቴሌቪዥን መሰናዶቻችንን ደግሞ በቪኦ አምሃሪክ ፌስቡክ ገጽ ላይ እና አምሃሪክ ዶት ቬኒስ ድረ ገጽ ላይ ትከታተሉ ዘንድ እንጋብዛለን። ወደ ሁለተኛው ቅንብር እንሻገር። ከርማት ና ከዩኒቨርሲቲ መግቢያ መቁረጫ ነጥብ ችግር ጋር ተያይዞ ሰሞንኛ የመነጋገሪያ ርዕስ የሆነው የ12ኛ ክፍል መልቀቂያ ብሔራዊ ፈተና ከሌላ ወገንም ሌላ ስሞታ እያስተናገደ ነው። ከአካል ጉዳተኞች ከደቡብ ወሎ መካነ ሰላም ወረዳ መጥቶ ደሴ ከተማ የሚኖረውና መስጊድ አካባቢ በሚመጡ ምዕመናን ድጋፍ ተምሮ እዚህ መድረሱን የሚናገረው አይነ ስውሩን ሬስ አህመድ ያልጠበቀውና ለልመና ወደ ጎዳና እንዲወጣ የሚያስገድደው ውጤት ማስመዝገቡን የሁለተኛው ቅንብር ዘገባችን በሰማችሁት ድምጽ ዙሪያ ላይ ያተኩራል። ዘገባው በዘንድሮ የአስራ ሁለተኛ ክፍል መልቀቂያ ብሔራዊ ፈተና አስተራረምን ይመለከታል። የዩኒቨርሲቲ መግቢያ ውጤት አካል ጉዳተኞች ተጎጂ መሆናቸውን የአማራ ክልል አካል ጉዳተኞች ማህበራት ፌዴሬሽን አስታውቋል። በተለይ አይነ ስውራና መስማት የተሳናቸው ተፈታኞች ዝቅተኛ ውጤት ማምጣታቸውን በመናገራቸው ፌዴሬሽኑ በጦርነቱ ምክንያት በቂ ዝግጅት አለማድረጋቸውና ፈተናውን ሲወስዱ በተረጋጋ ስነ ልቦና ውስጥ አለመገኘታቸውን እንደ ምክንያት ያቀርባል። የዩኒቨርሲቲ መግቢያ ውጤቱ ይህንን ግምት ውስጥ ሳያስገባ በተፈታኞች ሞራል ላይ አሉታዊ ተጽዕኖ ማሳደሩንም የፌዴሬሽኑ ፕሬዚዳንት ፍሬሰላም ዘገየ ገልጸዋል። መስፍን አድራጌ በዚህ ዙሪያ ዘገባ ይኖረዋል። ከርማትና ከዩኒቨርሲቲ መግቢያ መቆረጫ ነጥብ ችግር ጋር ተያይዞ ሰሞንኛ የመነጋገሪያ ርዕስ የሆነው የ12 ክፍል መልቀቂያ ብሔራዊ ፈተና ከሌላ ወገንም ሌላ ስሞታ እያስተናገደ ነው። ከአካል ጉዳተኞች፣ ከደቡብ ወሎ መካነ ሰላም ወረዳ መጥቶ ደሴ ከተማ የሚኖረውና መስጊድ አካባቢ በሚመጡ ምዕመናን ድጋፍ ተምሮ እዚህ መድረሱን የሚናገረው አይነ ስውር ኢድሪስ አህመድ ያልጠበቀውና ለልመና ወደ ጎዳና እንዲወጣ የሚያስገድደው ውጤት ማስመዝገቡን ተናግረዋል። የሚገልጽ ውጤት አልመጣልኝም ለምን ችግር ስላለ ሱራን ምን ተብሎ ነበር መምጣት ያለበት ወይም ውጤት ይመለቀቅ ያለበት ብላይ እንዲተብሎ ነበረ ፎርም አለቻት ብላይ እንድናነን ብላይ እንድምትል ብላይ እንዲተብሎ መለቀቅ ሲገባው፣ ነገር ግን ኖርማል ተብሎ የተለቀቀው። ይሄ ማለት ደግሞ ለእኛ ምንድነው ችግሩ? ኖርማል ከተባለ የኔና እናንተ ውጤት በአንድ እኩል ነው የሚታየው። አየሁ ማየት ከሚችሉት ጋር እንደ እዚያ አድርገው አወዳድሩ። አሁን ጥለውኛል። ማለፊያ የዛሬ ነው ውጤቱ፣ እዛ ታች ነው። ፈተናው በሁለት ዙር የተካሄደ ሲሆን በመጀመሪያው ዙር የተፈተኑ አይነ ስውራን ወደ ዩኒቨርሲቲ መግቢያ የተቆረጠላቸው ነጥብ ሁለት መቶ ሲሆን ሁለተኛ ዙሮች ደግሞ ሁለት መቶ ሃምሳ በመጀመሪያ ዙር የተፈተኑ መስማት ለተሳናቸው የዩኒቨርሲቲ መግቢያ 250 ሲሆን ሁለተኛው ዙር ደግሞ 300 ነው። በአማራ ክልል አይነስውራ ማህበር የደሴ ቅርንጫፍ ምክትል ሰብሳቢ ዘካሪያስ መንግስቱ አካል ጉዳተኛ የሆነ ወይም ያልሆነ የሚለው መስፈሪያ በአግባቡ ጥቅም ላይ አለመዋሉን ያረጋግጣሉ። ለአይነ ስውር ለመሆናቸው ሆስፒታል ገብተው ሜዲካል አያይዘው ትምህርት ቤት ደብዳቤ አብሮ አያይዞ ልኳል። መጀመሪያ ገና ውጤቱ ሳይመጣ ያንን ግን በደንብ አላየሁትም ይመስለኛል። ትኩረት ሳይሰጡት ኖርማል ብለው ለቀቁት። ኖርማል ተብሎ ከተለቀቀ አንደኛ ውጤቱ እንደ ኖርማሎች ነው የሚታየው። አፈርማቲቭ አይታይላቸውም ማለት ነው። ኖርማል ስለተባለ ሁለተኛ በዛው አጋጣሚ ይጨምራል። ዩኒቨርሲቲ እንኳ ብገባ ለአንተ የሚሰጥህ መደብ እና ለኖርማል የሚሰጠው መደብ ይለያያል። አካል ጉዳተኛ የራሱን የቻለ እዛ ውስጥም አፈርማቲቭ አለው። ዩኒቨርሲቲ ውስጥ በጀት የሳሙና የምናምን ሊታሰብልህ ይችላል። የማንበቢያ ሳንቲም ሊታሰብልህ ይችላል። እና ብዙ ጫናዎች አሉት። ይህንንም ወደ አሁኑ በደብዳቤ ያሳወቀናል። ኖርማል ተብሎባቸዋል እና ይስተካከልላቸው ላይ እንዲህ ነው መባል ያለበት። የተማሩት በአይነቱ ጉራ ነው። ስልጠና የወሰዱት በአይነቱ ጉራ ነው። ሲማሩም የነበሩት ስለርን የፈተናቸው ጥያቄው የምር ያነብልሃል አንተ መልሱን ትመልሳለህ። በመምህር ተከሻ የተንተራሰ ነው የኛ መልስ። እና ኖርማል ለምን ተባለባቸው ብለን ጥያቄ አቅርበናል ያልን እንደሆን እስካሁን ድረስ ድረገጹን ገብተ ብታየው አሁንም ኖርማል ነው የሚል ። ኖርማል መባሉ መግቢያችሁን አልከለከለውም የሚሉ መከራከሪያዎች አሉ። ለምን ሁለት መቶ ሃምሳ የሆነው ያው ለአይነ ስውራን ስለሆነ ነው የሚለው ስላለ ኖርማል መባሉ እና አለመባሉ ምን ምን ፋይዳ አለው? ምን መሰለህ፣ አይነ ስውራን መፈተኑ ብቻ ስለሚያውቁበት ቲዎሪ ለአይነ ስውራን በሁለተኛ ዙር የተፈተኑት ሁለት መቶ ሃምሳ ማለት ያሉ እንጂ ከካርዴ ላይ ወይም ከአንተ ውጤት ላይ ብላይንድ ካላለ ዩኒቨርሲቲ አይቀበልም። ለምሳሌ ወሎ ዩኒቨርሲቲ አንዱን አይነት ውር ቢመድበው የሚለው ውጤቱ ኖርማል በሚለው ነው የታረመለት። በቀጥታ የተመደበበት ምድብ ይዞ ቢሄድ አይነት ውር መሆኑን ካላወቀ ብላይንድ በሚለው ካላወቀ ዩኒቨርሲቲ ላይ ይቀበለው ይችላል። በትምህርት ቆይታ ውጤታማ ከሚባሉት ተማሪዎች ተርታ እንደሚመደብ የሚናገረውን ሬስ አስረኛ ክፍል ላይ በወሰደው ፈተና የተሻለ ውጤት አስመዝግቦ ማለፉን ጠቅሶ በአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተናው ግን አይነ ስውራንን የማይመለከት እርማት ተከናውኗል ባይ ነው ነው። አፕቲቱድ የሚባል ትምህርት አለ። እሱ 35 ጥያቄ ለእኛ አብሮ የምንፈተነው አለ። ነገር ግን 25 ጥያቄ ለብቻ ለኖርማል ተማሪዎች የሚፈተኑት አለ። እሱ ተደምሮ ታይቶብናል ነው እኛ አሁን ጥያቄያችን። እንደገና ደግሞ ጂኦግራፊ የሚባለው ትምህርት አለ ኳልኩሌሽን አሉ፣ እኛ የማንፈተናቸው እና ለእኛ ደግሞ ማተካከያ የሚመጡ ጥያቄዎች አሉ። እነሱ አብሮ ታርመውብናል፣ እነሱ አብሮ ታይተዋል። እርግጥ እኔ የታረመ ለማለት አስደፍረኝም፣ ግን እንዲያው ቢታረምም እንኳ አይነሶሮች እንደዚ ርጎ ተደምሮ ታይቶብናል ነው። ማስቲካና የሞባይል ካርድ በማዞር ህይወቴን ለመለወጥ የደከምኩለት ትምህርት በውጤታ መታጀቡ አሳዝኖኛል የሚለውና በደሴ ከተማ ነዋሪ የሆነው አይነ ስውር በጸሀ አደመ ደግሞ በተለይ መንግስት ለአካል ጉዳተኞች እሰጣለሁ ሲለው የነበረው ልዩ ድጋፍ በተግባር አለመታየቱን ገልጿል። ሆቴ የሁለተኛ ደረጃ ትምህርት ቤት ነው የተፈተንኩት። ውጤቱ በጣም አስደንጋጭ ነው። ሁለት መቶ ሁለት ነው የመጣው። አሁን ይሁት በሁለት መቶ ማልፈው ያውቃሉ። ከስድስት መቶ ውጤት በሁለት መቶ አስር ማልፈው ያውቃሉ። ዛሬ ግን ሰቅሏል። አሁን የሰቀለበት ምክንያት ማ አናውቅም። እኛም ለአይነ ስውራን ልዩ የሆነ ድጋፍ እናረጋለን እያለ በሚዲያና በተለያየ መስሪያ ቤት ይወራ ነበር። ግን ወሬ ብቻ ሆነ የቀረው እንደ ላይ የዩኒቨርሲቲ መግቢያ መቁረጫ ውጤቱ ያሳለፉትንና ያሉበትን የስነ ልቦና ጫና ግምት ውስጥ ያስገባ አይደለም። የትምህርት ሚኒስትር ዴታ ዶክተር ሳሙኤል ክፍሌ ከቀናት በፊት የአሜሪካ ድምፅ ላቀረበላቸው ጥያቄ ሲመለሱ በጦርነትና በተለያዩ የሰላም እጦት ምክንያት ፈተና ሳይወስዱ ቆይተው በሁለተኛው ዙር እንዲወስዱ የተደረጉት ተማሪዎች ከመጀመሪያዎቹ ተፈታኞች የተሻለ ውጤት ማስመዝገባቸውን ተናግረው ነበር። ይህን የሚኒስትር ዴታውን መግለጫ በአማራ ክልል አይነ ስውራን ማህበር የደሴ ቅርንጫፍ ምክትል ሰብሳቢ የተቃወሙት አካል ጉዳተኞች በጦርነቱ የተደራረበ ችግር ተጋፍጠዋል በማለት ነበር። እኛ ከተማ ውስጥ አስር አይነቱ ቡራን የተፈተነው ሶስቱ ብቻ ናቸው ውጤት ያመጡት፣ ወደ ዩኒቨርሲቲ እንዲገቡ የተደረገው ሰባቱ ውጤት አጥተዋል። የእኛ ቅሬታ አንደኛ በሁለተኛ ዙር የተፈተኑ አይነቱ ቡራን ተማሪዎች በጦርነቱ ውስጥ የቆዩ ናቸው። አላነበቡም፣ በስነ ልቦን አልተዘጋጁም። የተለየ ሳይደረግላቸው ሲቶሪያ ምናምን ሳይሰጣቸው በቀጥታ በረሃ ለበረሃ ነፍሳቸውን ለማዳን ስለከረሙ እንደውም ዘንድሮ መፈተን የለባቸው ነበር። ከተፈተኑ እንኳ ቢያንስ ውጤቱ መቀነስ ነበረበት። ስለዚህ ቅሬታችን ይሰማልን። ትክክል አይደለም። ፈተና ኤጀንሲ እንዲህ አዲስ ውጤት ማያት አለበት፣ ካለበለዛ ማለፊያውን ያስተካክል የሚል ቅሬታ ነበረ። ነገር ግን መፍትሄ አላመጣም። ወጣትን ሪስ በሌላ በኩል መፈተን የማይገባቸውን ጭምር መፈተናቸውን ያመለክታል። ትምህርቱን በምንከታተልበት ሰዓት ትምህርት ሚኒስትር ምን ይልክ ነበረ? አንዳንድ ደብዳቤዎች ይልክ ነበር ለትምህርት ቤቶች። አሁን ጂኦግራፊ ትምህርት ላይ ብታይ ጂኦሎጂካል ኢቨንት የሚባል አለ፣ መሬት ክስተቶች የሚባል ስለነሱ ርዕሱን እለፉት ተብሎ ተልኮ ነበር። ነገር ግን ጥያቄ ላውጥ ተውታል። አስበው ተማሪ አዘናግቶ ማውጣት ማለት ነው ይሄ ማስተማር እንደገና ደግሞ ሂስትሪ ላይ ስት ሜዲቫል ኤሮፕ የሚላለ ኒትፎር አካባቢ ላይ እሱን ራሱ ዝለሉ ተብሎ ደብዳቤ ተልኮ ነበር በየ ትምህርት ቤቱ ነገር ግን ጥያቄ ላይ ሶስት አራት ጥያቄ ተወጥቶለታል። ይሄ ተማሪ ይህን እለፉት ተብሎ ተነገረው ትኩረት የሚሰጥበት ርዕስ ዘሎ በሌላ ትኩረት አድርጎ እንደገና ትኩረት አልሰጠበት ላይ ጥያቄ አውጥቶ መፈተን ማለት የራሱ በተማሪ ህይወት ላይ መጫወት ማለት። የአማራ ክልል አካል ጉዳተኞች ፌዴሬሽን ፕሬዚዳንት ፍሬ ሰላም ዘገዬ ውስብስቡ የአካል ጉዳተኞች ችግር በውስብስብ የአስተራረምና ውጤት አሰጣት ችግር ተባብሷል ይሆናል ብለዋል። እንደሚታወሰው እንግዲህ ሁለት ሺህ አስራ ሁለት ላይ ኮቪድ ነበር እንደ ሀገር፣ በተለይ አይነ ስውራን ከእነሱ ጋር የተጣጣመ የትምህርት ቁሳቁስ ስለማይቀርብ የግብ የሰው ድጋፍን ይጠይቃሉና በዛን ጊዜ ደግሞ የሰው ንክኪ በራሱ ክልክል ስለነበረ ተማሪዎች የሚያንብላቸው አካል በወቅቱ አልነበረም። ሁለተኛው ላይ ደግሞ ሁለት ሺህ አስራ ሶስት ላይ ይሄ በክልላችን የነበረው ጦርነት የተነሳ የአብዛኝ ጊዜ የትምህርት ጊዜ የባከነበት ጊዜ ነው። እንግዲህ አይነ ስውራን ደግሞ ከተማሪዎች ጋር ካልተገናኙ በቂ የሆነ የትምህርት ቁሳቁስ ስለሌለ መጽሐፎችን ሪፈር ማድረግ የማይችሉበት ጊዜ አልፏል። እንግዲህ ፕሬዚዳንቱ በተለይ ለአይነ ስውራን ምቹ የሆነውና የተሻለ ውጤት ያመጡበታል የተባለው የሲቪክስ ትምህርት ፈተና ጋሽጓል ተብሎ ውድቅ መደረጉ የአይነ ስውራን ተፈታኞችን ውጤት እንዲቀንስ ያደረገ ሌላው ምክንያት መሆኑን ሳይጠቅሱ አላለፉም። የመጀመሪያው ዙር ተፈታኞች ላይ ሲቪክስ አልተያዘም። ለሁሉም ተማሪዎች ውጤቱ ጋሽጓል በሚባል ውጤቱ አልተያዘም። የአይነ ስውራን ሲቪክስ በደንብ የሚሰሩትን የሚጠብቅበት ገና ውጤት የምንጠብቅበት ሁላችንም አይነ ስውራን የሆኑ ሰዎች ልክ ውጤቱ ወጥቷል እና ውጤት ጋሽጓል በሚል የተነሳ አይነ ስውራን ከእዛ ሰለባ ሆነዋል። እነሱ አይመለክታቸውም። እነሱ ግን ለብቻ ታይቶ ስንክስም አብሮ ለእነሱ መደመር ነበረበት። ቪኦኤ ከአካል ጉዳተኞቹ ጋር ተያይዞ በሚነሳው የአስተራረም ቅሬታ አገር አቀፍ የትምህርት ምዘናና የፈተናዎች ኤጀንሲን ምላሽ ለማግኘት ጥረት እያደረገ ሲሆን ከቀናት በፊት አስተያየታቸውን የሰጡት የኤጀንሲው ምክትል ዋና ዳይሬክተር ተፈራ ፈይሳ ይህን ብለው ነበር። አንድ ተማሪ በሁለት በሁለት እንትን ታርሞለታል። በሁለት ምን ማለት ነው? በሁለት ማለት በመጀመሪያውም ዙር በአንደኛውም ዙር፣ ምክንያቱም እዛው ዝርዝሩ እዛው ስላለ ማለት ነው። ስለዚህ መታረም የነበረበት በአንደኛው ዙር ነው። አንደኛ ዙር ተፈትኖ ከሆነ ሌላው ተማሪ ደግሞ በሁለተኛ ዙር ስፈተን በሁለተኛ ዙር ይታረምለታል። በሁለቱ ልታረምለት አይገባም። መርክ ሊመዘገብለት አይገባም። ይቺ ቁጥሩ በጣም ትንሽ ናት። ይሄም ደግሞ ሁለት ዙር በመፈተናችን የተፈጠረ ክፍተት ነው። ይሄን እንግዲህ አንዳንዶቹ እንደ ትልቅ ስህተት ተደርጎ አጠቃላይ የእርማት ችግር አለበት ብሎ የሚያቀርቡታለን። ይሄ ትክክል አይደለም። ይህንን በዚህ ደረጃ መወሰድ የለበትም። አቶ ዘካሪያስ ማስተካከያ እንዲደረግ ድምጻቸውን ለትምህርት ሚኒስቴርና ለፈተናዎች ኤጀንሲ ለማሰማት ጥረት ቢያደርጉም እስካሁን አጥጋቢ ምላሽ አለማግኘታቸውን ተናግረዋል። የመግቢያ ውጤቱ ላይ ቅሬታ የሚያነሱት የአማራ ክልል አካል ጉዳተኞች ፌዴሬሽን ፕሬዚዳንት በተጨማሪ የአካል ጉዳት የሌለባቸው ሴትና ወንድ ተማሪዎች እኩል የማይመዘኑበት ስርዓት ለአካል ጉዳተኞች አለመዘረጋቱን ያውሳሉ። ጉዳት ተማሪዎች የሴትና የወንድ ልዩነት አለው። እነዚህ ጉዳት ተማሪዎች ያስፈልጋቸዋል ተብሎ ነው ሴት ሆነ አካል ጉዳተኛ። አካል ጉዳተኞችን በጾታ ተጠቃሚ ያለማድረጉ አሰራር በቅርብ ጊዜ የመጣ ለመሆኑን በማውሳት ወደፊት አሰራሩ ሊስተካከል ይገባል የሚሉ አስተያየት ሰጮችም አልጠፉም። በአጠቃላይ ፈተናውን ከወሰዱ አካል ጉዳተኞች ያለፉትንና የወደቁትን ተማሪዎች ለመግለጽ የመረጃ እጥረት እንዳለባቸው የሚናገሩት ፕሬዚዳንቱ አይነ ስውራን ብቻ ወደ ሁለት መቶ እንደሚጠጉ ጠቅሰዋል። ባህር ዳርን እንደ ማጣቀሻ ያቀረቡት ፕሬዚዳንቱ በከተማዋ የአስራ ሁለተኛ ክፍል መልቀቂያ ብሔራዊ ፈተና ከወሰዱ አይነ ስውራን ውስጥ የዩኒቨርሲቲ መግቢያ ያገኙት 15 በመቶ ናቸው። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ዛሬ በይፋዊ የማህበራዊ ትስስር ገጹ እንዳስታወቀው በተለይ በሁለተኛው ዞር በተሰጠው ፈተና እርማት ላይ ስህተት ስለመፈጠሩ ከሀገር አቀፍ ፈተናዎች ኤጀንሲ ማረጋገጡን አስታውቋል። በጉዳዩ ላይ የትምህርት ሚኒስቴርንና የፈተናዎች ኤጀንሲን መልስ ለማግኘት ጥረት እያደረግን ሲሆን እንደተሳካልን ይዘን እንቀርባለን። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ስርጭቶቻችንን እያገባደድን ነው። ተከታዩ ዘገባችን ደግሞ በወጣት ተማሪዎችና ስራ ማጣት ፈተና ላይ ያተኩራል። የወጣቶች ስራ አጥነት በፖሊሲ የተቀረጸ መፍትሄ ካልተሰጠው የብዙ ኢትዮጵያውያንን ቤተሰብ የሚፈታተን ችግር መሆኑን በደቡብ ክልል የሚኖሩ ተምረው ተመርቀው ስራ ያጡ ወጣቶች ተናግረዋል። በየአመቱ በከፍተኛ ትምህርት ተቋማት ከመቶ ሺህ በላይ ተማሪዎች እንደሚመረቁ የሚገልጸው ትምህርት ሚኒስቴር የሚመረቁ ተማሪዎች የስራ እድል እንዲያገኙ የዩኒቨርሲቲ ኢንዱስትሪ ትስስር ፕሮጀክት ቀርጾ ጥረት እያደረገ መሆኑንም አስታውቋል። የደቡብ ክልል ስራ እድል ፈጠራና የኢንተርፕራይዞች ቢሮ በክልሉ ከፍተኛ የስራ አጥነት ችግር መኖሩን ገልጾ በወጣቶቹ ያለባቸውን የፋይናንስና የግብዓት አቅርቦት ችግር ለመፍታት እንቅስቃሴ እያደረገ መሆኑንም አስታውቋል። ተከታዩ ዘገባ በዚህ ዙሪያ ያተኩራል። የተለያዩ ማስታወቂያዎች በሚለጠፍበት ሰሌዳ ላይ የስራ ቅጥር ማስታወቂያ ሲከታተል ያገኘነው ወጣት ተመስገን ባለመው ተምሮ በተመረቀበት የእንስሳት ሕክምና ሳይንስ ስራ ለማግኘት ፍለጋ ከጀመረ ሶስት ዓመት እንደሆነ ተናግሯል። በአንድ ሆቴል ውስጥ በጽዳት ሰራተኞች ተቀጥሮ እንደሚሰራ ገልጾ ዘውትር ከስራ መልስ ከሰዓት በኋላ 11 ሰዓት ገደማ በከተማው የተዘዋወረ የስራ ቅጥር ማስታወቂያዎችን እንደሚከታተልም ገልጿል። ተወልዶ ያደገበት ካምባታ ጣምባሮ ዞንም በተለያዩ ምክንያቶች ስራ ማግኘት እንዳልቻለም ያስረዳል። ትምህርት ብንጨርስም ስራ አላገኘንም። በቃ ይሁን፣ ዝም ብለን መጉላላት ነው እንጂ ይሁን። ዝም ብዬ የሆነ ማመስ ስራ ነው እየሰራሁት ያለው። ያን ስራ ስራ ስለሌለኝ ቤዝ ቅቆች ከማለቴ ስራ ያገኛሉ ብዬ ዝም ብዬ በቃ ሌላውን ፈል እየፈለኩ ይህንም እየሰራሁ አገኛሉ በማለቴ ነው እየሰራሁት ያለው። ለወጣቶች የተመቻቸን ችግራቸውን በውል የተገነዘበ አሰራር አልተዘነጋም ተደርጓል የሚባለው ጥረትም በተለያዩ ብልሹ አሰራር የተበላሸና ሁሉም ወጣቶችን በፍትሐዊነት የማያዳርስ ነው ማለትም ተናግሯል ሰው ተምሮ ስራ ያገኘም ስለዚህ ያ ነገር ጥያቄ በጣም ፈጥሮብናል ሶስት ዓመት ቤት መቀመጥ ማለት በጣም ጉዳት ነው ብዙ ጊዜ እዚህ መጥቻለሁ ብዙ ጊዜ ሞክሬያለሁ ምንም የለም የቀን ስራ አገኛለሁ በሚልበት ሐዋሳ ከተማ የሚኖረው በወላይታ ሶወዶ ከተማ ተወልዶ ያደገውና ርፍት ባሊ ከሚባለው ዩኒቨርሲቲ በንግድ ስራ ትምህርት መስክ በ2009 ዓ.ም የተመረቀ ወጣት ግርማ ሳሙኤል የስራ ልምድ የተባለ ስራ አለማግኘቱን ተናግሯል። የሰው ልጅ ሰርቶ ነው ስራ ልምድ የሚያገኘው። እኛ ደግሞ ማስታወቂያ ይወጣል። የሚወጣው ማስታወቂያ በምን ላይ ይገደባ? ስራ ልምድ ላይ ይገደባል። በማህበር ለመደራጀትም መስፈቱና ሂደቱ ተስፋ አስቆራጭ እንደሆነም ቢደራጁም በበጀት ምክንያት ስራ ማግኘት እንደማይችሉም ተናግሯል። የቀን ስራ ወይም የጉልበት ስራ የሰራ የዕለት ወጪውን የሸፈነ መሆኑን የሚናገረው የ17 ዓመት ወጣት ግርማ በዚህ ዕድሜ ስራ እንደ መፍታት የሚያስከፋ ነገር እንደሌለም ይገልጻል። ስራ ፈት ቤት ቁጭ ስን ብዙ ነገር ነው በቃ የሚያስጨናነቀው። ያለ ስራ ቁጭ ስን ብዙ ነገር ይሰማል። ጊዜው ዝም ብሎ ሲሄድ በጣም ያስጨናቀ ያናድጣል። ግን እዛ ላይ አቋቅም ራሳችን አሳምነን ይስተካክላል እየተባለ እየተባለ ሄው ሌላ አማራጭ ምንም ነገር የለም። በቀን ሰርቶ ከሚያገኘው ከሁለት መቶ ብር ላይ ቆጥበው ለማስቀመጥ አስቸጋሪ ስለሆነበት የግል ስራ ለመስራት ማቀድ እንኳን እንዳልቻለም ተናግሯል። ገንዘብ ያስፈልጋል፣ ብር ያስፈልጋል። ብር ሳላገኝ ራስን መቋቋም ምንም ነገር የሚችለው ነገር ያለ እችን በመቀን ስራ ስንሰራ እሷን ሰብስበ ሲታመጣ ምንም ነገር ይበቃ አይደለም። የስራ አጥነት ችግሩ የማይፈታው በመንግስት በኩል የሚሰጠው ግምት አነስተኛ በመሆኑ ነው ሲል ወቅሷል። የ2013 14 ዓመተ ምህረት ተመራቂዎችን ሳይጨምር በየዓመቱ ከ100 ሺህ በላይ ወጣቶች ከኢትዮጵያ ከፍተኛ ትምህርት ተቋማት እንደሚመረቁ የሚናገሩት በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ የኮሚኒኬሽን ዲሬክተር አመለወቅ ዚቀል የሚመረቁ ወጣቶች ስራ እንዲያገኙ ትምህርት ሚኒስቴር ከተለያዩ መስሪያ ቤቶች ጋር በመሆን ጥረት እንደሚያደርግም ተናግሯል። የስራ እድል ለመፍጠር የሚሰሩ ነገሮች አሉ። ዩኒቨርሲቲዎቻችን የዩኒቨርሲቲ ኢንዱስትሪ ትስስር ላይ የሚሰሩ ቀጠናዊ ትስስሮች አሉ። እዛ ላይ ተማሪዎች አፓረንት እንዲወጡ በማድረግ ብቁ የሆኑ የተማሩ ሀይልን ለማፍራት የሚሰሩ ስራዎች አሉ። የደቡብ ክልል ስራ ዕድል ፈጠራና የኢንተርፕራይዞች ልማት ቢሮ ኃላፊ አቶ ብረጋ ብርሃኑ በክልሉ በ2014 ዓ.ም ብቻ ስራ አጥ እንደሆኑ የተለዩ ከግማሽ ሚሊዮን በላይ ወጣቶች መኖራቸውና ለወጣቶቹ የስራ ዕድል ማመቻቸት በተለያዩ ምክንያቶች ፈታኝ መሆኑን ገልጿል። ብድር አቅርቦታችን አርባ መቶ ላይ ነው የብድር አቅራቢ ተቋማት በተሟላ ሁኔታ በስራ ፈላጊዎች ፍላጎት መነሻ ብድር እያቀረቡልን አደለም። ይሄ አንዱ ፈታኝ ጉዳይ ነው። ሁለተኛው በገጠርና በከተማ ለመሰማሩ ወጣቶች መሬትን ከማቅረብ አንጻርም ክፍተቶች አሉ። ለየን ላሏቸው ወጣቶች የስራ እድል ለመፍጠር 777 ሚሊዮን ብር እንደሚያስፈልግ ተናግረው የቀረበው የብድር መጠን ግን ከአርባ በመቶ የማይዘል ነው ብሏል። ወጣቶቹ ያለባቸውን የገንዘብና የግብአት አቅርቦት ችግር ለመፍታት እንቅስቃሴ ላይ መሆኑን ግን አቶ ብረጋ አስታውቀዋል። ቀጣይ ሁሉም ችግሮች ይፈታሉ ባይባልም በአመራር ጥረት እና እንቅስቃሴ ሊፈቱ የሚችሉ ችግሮች እንደሚፈቱ ተስፋ አድርገን ውይይት እያደረግን ነው የምንገኘው። ከአጠቃላይ የኢትዮጵያ ሕዝብ ውስጥ ከግማሽ በላይ የሚሆኑት ወጣቶች ሲሆኑ የሚገጥማቸውን የስራ ማጣት ችግር ለመፍታት ያስችላል የተባለን የስራና ክህሎት ሚኒስቴር የተሰኘ አዲስ ሚኒስትር ተቋቁሞ ጥረት በማድረግ ላይ መሆኑን ሚኒስትሩ ከወራት በፊት አስታውቆ ነበር። የመሥሪያ ቤቱ ሚኒስትር ወይዘሮ ሙፈሪያት ካሚል በቴክኖሎጂ ጭምር በመታገዝ የወጣቶችን ክህሎት በማሳደግ ችግርን መፍታት እንደሚሰሩ መናገራቸው ይታወሳል። ለአሜሪካ ድምፅ ዮናታን ዘብዲዮስ ከሐዋሳም ዜናዎችን ለምሽቱ የያዝናቸው ዘገባዎች እዚህ ላይ ተጠናቀቁ። ኤደን ገረመው መሰናደውን በመምራት ከፕሮዲሰራችን ብርሃን ኃይሉ እንዲሁም ከዋና አዘጋጇ ጽዮን ግርማና ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይቻለሁ። ደህና ደሩ።